የኢትዮጵያ መንግስት የፖለቲካ መሪዎችንና ሌሎችንም ታሳሪዎች ለመፍታት የደረሰበት ውሳኔ የሚያበረታታ የመጀመሪያ እርምጃ ነው ሲል በአዲስ አበባ የዩናይትድ ስቴትስ ኤምባሲ ተናግሯል። ዩናይትድ ስቴትስ የኢትዮጵያ መንግስት የፖለቲካ ምህዳሩን እንዲያሰፋ ስትጠይቅ የጸረ ሽብር ሕጉ አተገባበር ደግሞ እንደሚያሳስባት ስትገልጽ ቆይታለች። አዲስ አበባ የሚገኘው የዩናይትድ ስቴትስ ኤምባሲ ዛሬ ያወጣውን መግለጫ መነሻ አድርጎ እስክንድር ፍሬው ተከታዩን ዘገባ አልኳል። የዩናይትድ ስቴትስ ኤምባሲ መግለጫ በተለይ ትናንት በፌዴራል ጠቅላይ ዋና አቃቤ ሕግ ጌታቸው አምባዬ የተካሄደውን ጋዜጣዊ ጉባኤ ተከትሎ የመጣ ነው። እስካሁን ባላቸው መረጃ ብቻ ከአምስት መቶ በላይ ታሳሪዎች እንደሚፈቱ ነው ጠቅላይ ዋና አቃቤ ሕጉ የገለጹት። በአዲስ አበባ የሚገኘው የዩናይትድ ስቴትስ ኤምባሲ ዛሬ ባወጣው መግለጫ የመንግስት እርምጃ የሚያበረታታ መሆኑን አስታውቋል። በስልክ ያነጋገርኳቸው የኤምባሲው ቃል አቀባይ ኒኮላስ ባርኔት የመንግስት ውሳኔ የሚያበረታታ የመጀመሪያ እርምጃ ነው ብለዋል። የእስረኞቹ መፈታት ለሁሉም ኢትዮጵያውያን የፖለቲካ ምህዳሩን ከማስፋት አንጻር የተወሰደ እርምጃ መሆኑን መንግስት አስታውቋል። ይህ እኛ በጣም የምናበረታታው ነው። የሌሎች ታሳሪዎች ጉዳይም እየታየ መሆኑንና ወደፊት የተጨማሪ ሰዎችን መፈታት በተመለከተም ይፋ የሚደረግ መረጃ እንደሚኖር ከመንግሥት መግለጫ ተረድተናል። እናም ይህ የሚያበረታታ የመጀመሪያ እርምጃ መሆኑን ነው እየተናገርን ያለ ነው። ጉዳያቸው እየታየ ያለ ወይም የሚታይ ሌሎች ታሳሪዎች ሁኔታም በተመሳሳይ መንፈስ እንደሚስተናገድ ኤምባሲው ተስፋውን ገልጿል። በምን ዓይነት ተመሳሳይ መንፈስ ማለታቸው እንደሆነ የጠየቅኳቸው ቃል አቀባዩ ተከታዩን መልሰዋል። የሁሉም ታሳሪዎች ጉዳይ የኢትዮጵያን የዲሞክራሲ ሂደት ማፋጠንን ዓላማ ባደረገ አግባብ መታየት እንዳለበት በእርግጠኝነት እናምንበታለን። ይህንና የፖለቲካ ምህዳሩን የማስፋቱ ጉዳይ መንግስት በቅርቡ የተናገረው ነው። እናም ሁሉም እርምጃዎች ከነኚህ ሁኔታዎች ጋር በተያያዘ ሊያስገኙ ከሚችሉት ጠቀሜታ አንጻር እንደሚታዩ ተስፋ እናደርጋለን። ዩናይትድ ስቴትስ የኢትዮጵያ መንግስት የፖለቲካ ምህዳሩን እንዲያሰፋ በተለያዩ አጋጣሚዎች ስትጠይቅ ቆይታለች። በተለይ የጸረ ሽብር ሕጉ አተገባበር እንደሚያሳስባት የገለጸችባቸው አጋጣሚዎች አሉ። ባለፈው ህዳር መጨረሻ ስለዚሁ የጠየቅኳቸው በኢትዮጵያ የዩናይትድ ስቴትስ አምባሳደር ማይክል ሬይነር በዚህ ህግ ምክንያት የታሰሩ የፖለቲካ ሰዎችና ጋዜጠኞች ጉዳይ በደንብ መታየት እንዳለበት ነበር ያብራሩት። ይበልጡኑ ፖለቲካዊ መብቶቻቸውን በመጠቀም ሰላማዊ በሆነ መንገድ ሀሳባቸውን ከመግለጻቸው ጋር በተያያዘ በስር ላይ የሚገኙ ሰዎችን በተመለከተ የእነኚህ ሰዎች ጉዳይ በደ ግንብ መታየት ያለበት ይመስለኛል። የኢትዮጵያ መንግስትም የጸረ ሽብር ህጉን ፖለቲካዊ እንቅስቃሴዎችን ለማቀዛቀዝ የመጠቀሙን ችግር እንዲያጤነው በይፋና በግል ግንኙነቶቻችን ወቅት እናበረታታለን። የኢትዮጵያ መንግስት ባለስልጣናት በሰጡት መግለጫ የአምስት መቶ ሀያ ስምንት ሰዎች ክስ ተቋርጦ በነገው ዕለት እንደሚፈቱ ጠቁመዋል። በቀጣይ ሂደት ደግሞ በይቅርታ የሚፈቱ እንደሚኖሩ ጠቅሰዋል። ነገ እንደሚፈቱ ከሚጠበቁት መካከልም ሆነ በሂደት የይቅርታው እርምጃ ተጠቃሚ ከሚሆኑት ውስጥ ምን ያህሉ የፖለቲካ ፓርቲ መሪዎችና አባላት እንደሆኑ ግን አልተገለጸም። አሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።